ማህደር ዜና ውግንናና ንመስመርናን ንህዝብና መስመር ሃይልና በመፈክር የተጀመረው የህወሀት አስቸኳይ ጠቅላላ ጉባኤ ሲጠናቀቅ፣ አዳራሹ ውፈር ተበገስ ሲል ጀመር። የጠቅላላ ጉባኤው ተሳታፊዎች ከመቀመጫዎቻቸው ተነሱ። ውፈር ተበገስ የትግል ሙዚቃ ነው። ህወሀት በአርባ አምስት ዓመታት ታሪኩ ለመጀመሪያ ጊዜ የጠራው አስቸኳይ የጠቅላላ ጉባኤ መቀለ በሚገኘው ሀውልቲ አዳራሽ ሲካሄድ አዳራሹ በቀይ ቀለም ደምቆ ነበር። የአዳራሹ ወንበሮች ቀይ ናቸው። የጉባኤው ተሳታፊዎች ከአንገታቸው ጣል ያደረጓቸው ስካርፎች ቀይ ናቸው። ወገንናችን ለሕዝባችንና መስመራችን እንደዚሁም ሁሉ ተግባራችን ለሕዝባችን ደህንነትና ህልውና የሚሉትን ጨምሮ በርካታ መፈክሮች በግድግዳው ላይ ይታያሉ ከመድረኩ ጀርባ ህወሀት ደርግን ለመጣል ለ17 ዓመታት ባደረገው ትግል ህይወታቸውን የገበሩ ታጋዮች ፎቶግራፎች ይታያሉ። ንሕና ፅኒዕና ንዝሓዝናዮ ልምዓታውን ዲሞክራሲያውን መስመር ክንቀፅልን በብግዜኡ ንዝገጥሙና ፈተናታት እናፍታሕናን እናተሃደስናን ዘይተሓለለ ቃልሲ ኣብ ነካይደሉ ንሶም ግን ነዚ መስመርን እዚ መስመር 1966 ድምፅ የመስጠት መብት ያላቸው የህወሃት አባላት የተሳተፉበት ጠቅላላ ጉባኤ ሲጠናቀቅ ያወጣው መግለጫ ግንባሩ ኢህአዴግ ፈርሶ ከተቋቋመው ብልጽግና ፓርቲ እንደማይቀላቀል አስታውቋል። ያለምንም ተቃውሞና ያለ አንዳች ድምፀ ተአቅቦ በጉባኤው የጸደቀው የውሳኔ ሀሳብ ኢህአዴግን አፍርሶ አዲስ ፓርቲ መመስረት ታሪክ የማይረሳው ስህተት ነው ሲል ወቅሷል። ውሳኔው ከዚህ ቀደም የህወሀት ስራ አስፈጻሚና ማዕከላዊ ኮሚቴዎች ካስተላለፉት የተስማማ ነው። በጉባኤው ጅማሮ ንግግር ያደረጉት የትግራይ ክልል ምክትል ርዕሰ መስተዳድር ደብረጽዮን ገብረ ሚካኤል ከህዝባዊ ወያነ ሀርነት ትግራይ ጋር በመሆን ኢህአዴግን የመሰረተው የቀድሞ በአዴን በማፍረሱ ሂደትም እጁን ማስገባቱን ጠቅሰው ወቅሰዋል። ኩሉ ከም ዝፈልጦ ኢህወዴግ ኣብ ፈለማ ዝተመስረተ ብሕወሓትን ኢህደንን ኮይኑ። ሁሉም እንደሚያውቀው ኢህአዴግ መጀመሪያ የተመሰረተው በህወሃትና ኢህዴን ሆኖ በማፍረሱ ላይ የተገኘው ግን በአዴን አዴፓ ነው። በትግላችን ያመጣነው ስርዓት የመድብለ ፓርቲ ስርዓት በመሆኑ የየራስ አስተሳሰብ ይዞ መሄድ ተገቢ እንጂ ተአምር የሚባል አይደለም። እየተደረገ ያለው አካሄድ ግን የሀገሪቱና የፓርቲው ህግ የጣሰ ጸረ ዲሞክራሲያዊ አካሄድ ስለሆነ ይህ ወደፊት የሚወስደን ሳይሆን ወደኋላ የሚመልሰን ነው። ንቅድሚ ዝወስድ ተኩነስ ከምሽት ግመን ድሕሪ ዝመልስ እዩ ኢህአዴግ የተመሰረተው በህዝባዊ ወያነ ሀርነት ትግራይና በቀድሞው የኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ወይም ኢህዲን ጥምረት በግንቦት ወር 1981 ዓ ም ነበር መጋቢት 17 ቀን 1982 ዓ ም የተመሰረተው የኦሮሞ ህዝብ ዴሞክራሲያዊ ድርጅት ና በመስከረም 1985 ዓ ም የ16 የብሔረሰብ የፖለቲካ ድርጅቶች ጥምረት ሆኖ በግንባርነት የቆመው ደኢሂዴን ግንባሩን የተቀላቀሉት ዘግይተው ነው። በሃንጋሪ ብሔራዊ የፐብሊክ ሰርቪስ ዩኒቨርሲቲ በህዝብ አስተዳደር የዶክትሬት ዲግሪያቸውን እያጠኑ የሚገኙትና የኢህአዴግን ፖለቲካ ቀረብ ብለው ያጠኑት አቶ ታከለ በቀለ እንደሚሉት ኢህአዴግ የሞተው አርጅቶ ነው። ኢህአዴግ ሃይራርኪካል ማርክዝ ላይ የሚስፍልስፍናው የተወሰነ አምጥቶታል። ስልጣንም አስይዞታል። ስልጣን ከያዘ በኋላ ግን ኤሌክቶራል ፖለቲካል ፓርቲ ሆኖ የመንቀሳቀሱ እንትን አልተቀየረም። አንድ ድርጅት ደግሞ ይወለዳል፣ ያድጋል፣ ያረጃል እን ይሞታል እና አረጀ በቃ ኢህአዴግ በሆነ ደረጃ ላይ አረጀ እና ዳይናሚኩን ተከትሎ መሄድ ያልቻለ ስለሆነ ይሄ ውድቀት ጊዜ የሚፈጅ ይመስላል እንጂ የማይቀር ጉዳይ መሆኑን በአውትሴት የተቀመጠ ጉዳይ ነው ግን ፈጨነ ነው። በግንቦት 1983 ዓ ም በተካሄደ ጉባኤ መሰረት 86 አባላት ያሉትና በርካታ የፖለቲካ ድርጅቶች አሳተፈ የሽግግር መንግስት ምክር ቤት ሲመሰረት ቁልፍ ስልጣኖች በኢህአዴግ እጅ ነበሩ። ከሶስት ዓመታት በኋላ በግንቦት 1987 ዓ ም ብሔራዊ ምርጫ ተካሄዶ የህዝብ ተወካዮች ምክር ቤት ሲመሰረት ኢህአዴግ አሸናፊ ሆነ። ምክር ቤቱ በነሐሴ ወር አጋማሽ ባደረገው ስብሰባ የሽግግር መንግስቱ ፕሬዝዳንት የነበሩትን አቶ መለስ ዜናዊን ጠቅላይ ሚኒስትር አድርጎ ሾመ። ከዚያ በኋላ በተካሄዱ ምርጫዎች ፈጽሞ ከስልጣኑ የሚነቀንቀው አልተገኘም። ኢህአዴግ በ2002 ዓ ም በተካሄደው ምርጫ 98 በመቶ፣ በ2007 ዓ ም በተካሄደው ምርጫ ደግሞ መቶ በመቶ አሸንፎ ተወዳዳሪ አልባ ሆነ። እንዲያም ሆኖ ግንባሩ ይከተል በነበረው መርህ ምንም አይነት መሰረታዊ ለውጥ ማድረግ እንደተሳነው አቶ ታከለ ይናገራሉ። አደረጃጀቱንም ብታይ የውስጥ ደንቡንም ብታይ፣ ኤክስተርናል ሪሌሽኑንም ስታይ የቲፒኤልኤፍ በትጥቅ ትግል ይዟቸው የነበሩ አደረጃጀቶችና መርሆችን ነው ቀጥታ ለኢህአዴግ የወረሳቸው። በህዋት ውስጥ የምታየው ነገር ኦፍኮርስ ከአፍሪካ አሉ ከሚባሉ ሪበል ሰክሰስፉል ከሚባሉ አንደኛው ህዋት ነው። ለምን በውስጡ የነበረው ዲሲፕሊን እና ሴንትራላይዝድ የሆነ በኮሚቴ ደረጃ የሚመራ ፖለቲካል ዲሲሽን ሜኪንግ በተወሰኑ ቶፕ ማኔጅመንት ላይ ብቻ ስላለ ሚስጥር የማውጣቱ ኦር ውሳኔ ሰጥቶ ወዲያው የማስፈጸሙ ጉዳይ እዛው በሴንትራላይዝድ በሆነ መልኩ ነበረ። እነዛኑ ይሄ ማርኪሲስት ኦቶሪቴሪያን ሜቶዱን ኦር ሪጅድ የሆነውን ሃይራርኪካል ሊደርሽፕ እና ይሄ ዲሞክራቲክ ሴንትራሊዝም የምንለውን በሙሉ ይዞ መጣ ኢኒሽያሊ። ኦኬ፣ ሰክሰስፉል ሆኗል። ፓርቲዎችን መስርቷል። ያንን ወደ መሀል ሀገር ለመምጣት ሰክሰስፉሊ አድርጎታል። መንግስት መስርቷል። ህገ መንግስት ቀርጿል። እና ደግሞ የፌዴራል ስርዓቱ ከዚህ በፊት የነበረው የሀገር ግንባታ ሂደትን ኮምፕሊትሊ በሚቀይር መልኩ ኦፕሬሽናል ኔሽን ቢልዲንግ ቲሰስ በምንለው በዛ መልኩ መምጣቱ እና ያንን ደግሞ ሙጭጭ ብሎ መያዙ እንዳይሸጋገር አድርጎታል ብዬ አስባለሁ። ስለዚህ በሪል ፖለቲካ ውስጥ በኤሌክትራ ፖለቲካል ስርዓት ውስጥ የምትከተለው መሳሪያዎች በትክክል ማህበረሰብ ተኮር የሆኑን እና ፓርቲው እንደ ፓርቲ አጠቃላይ አደረጃጀትን ለውጥ እያመጣ ዳይናሚዝም እያሳየ መሄድ ነበረበት ብዬ ነው የማሰበው። ነገር ግን ተካርጎ የቀረ ነው። ትናንትም ባደረጉት ኮንፈረንስ ላይ በመስመራችን ፀንተን እንመክታለን የሚል ነው። ያ መስመር ደግሞ አብዮታዊ ዲሞክራሲያዊ መስመር ነው። የኢህአዴግ አባል ከነበሩት አራት የፖለቲካ ፓርቲዎች መካከል የኦሮሞ ዴሞክራሲያዊ ፓርቲ፣ የአማራ ዲሞክራሲያዊ ፓርቲ እና የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ፈርሰው የመሠረቱት ብልጽግና ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ያገኘው ታህሳስ 15 ቀን 2012 ዓ ም ነበር። ግንባሩ አጋር የሚላቸውና ጋምቤላ፣ ሶማሌ፣ ሀረሪ፣ ቤኒሻንጉል ጉሙዝና አፋር ክልሎችን የሚያስተዳድሩ ፓርቲዎችን ፈርሰው ከብልጽግና ተቀላቅለዋል። ከአምስት ዓመታት በፊት በተካሄደ ምርጫ ያለአንዳች ተቃዋሚ የህዝብ ተወካዮችና የክልል ምክር ቤቶችን የጠቀለለ ኢህአዴግ ምርጫ ሳይሸነፍ ፖሊሲ ሳይለውጥ እንዴት ለዚህ በቃ? ጠያቂ ትውልድ ፈጥረናል ይል የነበረው የእነ በረከት ስምኦን፣ አባዱላ ገመዳ፣ አባይ ጸሐዬና ሽፈራው ሽጉጤ ኢህአዴግ ከቶ እንዴት መጨረሻው መዘላለፍና መወነጃጀል ሆነ? አንደኛው ጉዳይ የግንባሩ ውህደት ነገር ነው። ኢህአዴግ የፈረሰበትን ሂደት ህወሀት ኢዴሞክራሲያዊ የሆነና ከመተዳደሪያ ደንቡ ውጭ የተፈጸመ ሲል ይወቅሳል። ኢህአዴግ በስልጣን በቆየባቸው ዓመታት አጋሮቹን ገሸሽ አድርጓል ሲል የሚተቸው የእነ ጠቅላይ ሚኒስትር አብይ አህመድ ወገን በበኩሉ ውህደቱ ቀድሞም ከስምምነት የተደረሰበት ነበር ባይ ነው። በዓለም አቀፉ የቀውስ ጥናት ማዕከል የኢትዮጵያ ጉዳዮች ተመራማሪ ዊሊያም ዳቪድሰን፣ ገዢው ኢህአዴግ የአብዮታዊ ዲሞክራሲ ጽንሰ ሀሳብን ጥሎ በመደመር ሳቢ ወደሚመራ አንድ ፓርቲ ለማዋሃድ ሁኔታዎቹ አጋጣሚዎቹም ትክክል ናቸው የሚል እምነት ህወሀቶች የላቸውም። ከዚህ በተጨማሪ ጠቅላይ ሚኒስትሩ ያቀረቡትን የፖለቲካ ፕሮግራምና ርእዮተ ዓለም አላመኑበትም፣ አይቀበሉትም ሲሉ ይናገራሉ። አቶ ታከለ ግን ከውህደቱ ባሻገር በግንባሩ አባላት መካከል ያለው የእርስ በርስ ግንኙነት ፈተና ሆኖ እንደቆየበት ያስረዳሉ። ሪበል ግሩፕ ሆነው ሪቮሉሽነሪ ሙቭመንት ሆነው ወደ ፖለቲካል ኤሌክቶራል ፓርቲ የሚሸጋገሩ ፓርቲዎች የሚያጓጥማቸው ትልቁ ተግዳሮት በሪበል ግሩፕ ውስጥ ሆነው የለመዱትን ሴንትራላይዝ አድርጎ ሃይራርኪካል ሊደርሽፕ ጠብቆ ይሄ ማርክስ ሌኒ የምንለውን ሜቶዶሎጂ ተጠቅሞ የሚሄዱት አካሄድ በኋላ ወደ ፖለቲካል ፓርቲውም ይዘውት መተው መተው መጨረሻ ላይ ግን ይሄ ጉዳይ በትክክል ሊያስኬዳቸው አልቻለም። ፓርቲ ውስጥ የተፈጠረው ችግር አለ። ከዛ ሲዘል ደግሞ ከፐብሊኩ የመጣ ፕሬር አለ። እንዲሁም ደግሞ አጋሮቻችን ከሚሏቸውም እንደዚሁ ከአሜሪካም ይሁን ከኢሮፕ የመጣ ችግር አለ። ያላቸው ሶስት የሆነ ሳተላይት ወስደን ስናይ እኩል ውሳኔ የሚሰጡበት ድርጅት አይደለም። ስለዚህ በፌዴራሊዝምንም ር ህገ መንግስቱ ላይ የተጻፈውንም ነገር በትክክል መሬት ወርዶ የምታየው ህወት ዊል ያደርግ ነው። ስለዚህ በዚህ ኮንዲሽን ውስጥ ሰስቴንድ የሆነ ሲስተም ኢህአዴግ ይሆናል ብሎ ማሰብ ከባድ ነው። ከዚህ በፊትም አሜሪካኖች በስቴት ዲፓርትመንቱ በኩል የተጠናው ጥናት እንደዚህ ያሳያል። በተለይ ማይኖሪቲ ግሩፕ ጠቅልሎ ሁሉንም ነገር በያዘበት ሀገር ሰስቴናብል ሪሌሽን ከእንደዚህ አይነት መንግስት ጋር መመስረት እንዴት ያስኬደናል የሚል በአዴ ቀድሞ በኦህዴት በደቡቡ ድርጅት በኩልም እኩል ተሳታፊ ባለመሆናቸው ፊል የሚያደርጉት ነገር አለ። ያንን ፐብሊኩ ያውቃል ህወት በዋናነት እዛ ውስጥ እንደሚሰራ ሴንትራሊ እዛ የሚወሰነው ውሳኔ ቀጥታ በፓርክ ቻናል በኩል እስከታች ድረስ ወርዶ እንደሚፈጸም ስለዚህ ይሄ ዲሳትስፋክሽን ፐብሊክ ውስጥ እንዳለ ያውቃሉ። ፐብሊክ ውስጥ ያለውን ዲሳትስፋክሽን እና እዛ ውስጥ ያለውን በኋላ ላይ ደግሞ የተፈጠረው ህዝብን የሚወግን አመራር በወዴድን በባዴን ውስጥ እየተፈጠረ መሄዱን ይትራል። ስለዚህ አመሰራረቱ ላይ ነው ችግር ያለው ብዬ ነው የማስበው፣ እና ያም ነው ውድቀት የዳረገው ኢኒሺያሊ ሲመሰረት ሌሎችን እንደ ጁኒየር ፓርትነር ማየት የኢህአዴግ መንግስት በኦሮሚያ እና በአማራ ክልሎች በተቀሰቀሱ ተቃውሞዎች ሲናጥ አመራሮቹ በተደጋጋሚ ስብሰባዎች ተጠምደው ነበር። ኢህአዴግ በስብሰባዎች በተጠመደባቸው ዓመታት የስራ አስፈጻሚ ኮሚቴ አባል የነበሩት ብርሃነ ጽጋብ የግንባሩ አመራር አባላት የራሱ የኢህአዴግ ጠላት ለመሆን እንደበቁ ያትታሉ። ለአምስት ዓመታት የህወሀትና የኢህአዴግ ስራ አስፈጻሚ የነበሩት ብርሃነ የኢህአዴግ የቁልቁለ ጉዞ በተሰኘ መጽሐፋቸው ግንባሩ ከአቶ መለስ ዜናዊ ሞት በኋላ በስልጣን ሽኩቻና የአመራር አንድነት መሸርሸር ይታመስ እንደነበር ጽፈዋል። የአገሪቱንም ሆነ የግንባሩን ከፍተኛ ስልጣን የተቆጣጠሩት የኢህአዴግ ሰዎች ችግሮቻቸውን እንኳ በስምምነት መለየት ተስኗቸው ለአምስት ዓመታት እስከ መወነጃጀል ደርሰዋል። አቶ ጽጋብ እንደሚሉትም ሆነ የኢትዮጵያን ፖለቲካ በቅርብ ያጠኑ እንደሚያስረዱት ኢህአዴግ ከአቶ መለስ ሞት በኋላ የበለጠ ተዳክሞ የፉክክር ቤት ነበር። የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝም ቢሆኑ ሊቀመንበር ሆነው ሲመረጡ የአቶ መለስን ጫማ መሙላት እንደሚከብዳቸው አልሸሸጉም። ክቡር ጠቅላይ ሚኒስትራችንን የመሰሉ በታሪክ አጋጣሚ አንድ ጊዜ የሚፈጠሩ መሪዎችን የመሰል መሪ መተካት በጣም ከባድ እንደሚሆን ምንም ጥርጥርና ጥያቄ የለው። ከህወሀት ክፍፍል በኋላ አቶ መለስ በግንባሩም ሆነ በአገሪቱ ከፍተኛ ስልጣን የነበራቸውን ሚና ከሞታቸው በኋላ መተካት እንዴት ለኢህአዴግ ፈታኝ እንደነበረ አቶ ታከለ እንዲህ ያስረዳሉ። ኢህአዴግ እንደተመሰረተና ስልጣን ይዞ ከሀያ አስራ ሁለት እንደ ፈረንጆቹ አቆጣጠር በፊት ያለውን ስርዓት ሲታይ ሀው ኦርጋናይዝድ እንደሆነ እና በትክክልም ቶፕ ማኔጅመንቱ ከዚህ በፊት በኮሚቴ ደረጃ ይን የሚወሰን የነበረው በመለስ ደረጃ የሚወሰኑ ውሳኔዎች ናቸው። ቀበሌ ድረስ የሚወርዱት በፓርቲ ቻናል አማካኝነት። ስለዚህ መለስ አርክቴክት ነው የስርአቱ። ከዛ ሲቀጥል ደግሞ እስከ የተሞቱ ድረስ ድርጅቱን ሴንትራላይዝ አድርጎ ሌላውን ሰብሰርቫንት አድርጎ በመያዝ እና ስርአቱን ቀጥ አድርጎ በመያዙ በኩል ትክክል ተወጥቶታል ብዬ አስባለሁ። ሲቀጥል መለስ ከሞተ በኋላ ደግሞ ያለው መፈረካከስ ታያለህ። መለስ ከሞተ በኋላ የስልጣን ጋፕ በስፋት ነበር። ክርክሩ በኢህአዴግ ድርጅቶች ብቻ አልነበረ በህዋት ውስጥ ነበረ ማን ይተካ የሚል ትልቁ ብሌም፣ የሚደረገው መለስ በህዋቶችም ቢሆን ተተኪ አመራር አልፈጠረም ነው። ስለዚህ ህዋት ራሱ በኃይለማርያም አመጣጥ ላይ የተለያየ ግሩፖች ነበሩ እዛ ውስጥ ማን ጠቅላይ ሚኒስትርነቱን የሚይዘው የሚለው ነገር ግን በኋላ ኋላ በህዋት በምናምንት ኖሚኔሽን የመጣበትን ኃይለማርያም ታያለህ። ስለዚህ ኃይለማርያም በኋላ ኮሌክቲቭ ሊደርሺፕ ነው የምንመሰረተው። ሳይንሳዊ በሆነ መልኩ ነው ችግር የምንፈታው። ስቲል ግን ኮር ሴኪዩሪቲ ሴክተሮችን እና ኢኮኖሚክ ፖዚሽኖችን በህወሓት እጅ ስለነበሩ ኃይለማርያምም ይህን ያህል ሪፎርም አድርጎ ድርጅቱን እና ደግሞ ጊዜው የሚጠይቀውን የፖለቲካል አደረጃጀት ይዞ ማስቀጠል አልቻለም። ኢህአዴግ ከውጭ በተከታታይ ተቃውሞዎች እና ደም አፋሳሽ ግጭቶች ጫና ውስጥ በነበረበት ጊዜ ከውስጥ በአመራሮች መካከል የነበሩ አለመግባባቶችን ለመፍታት ጥረት ማድረጉ አልቀረም። ከዚህ መካከል ከሁለት ዓመታት ገደማ በፊት የተካሄደው የ17 ቀናቱ ግምገማ ይጠቀሳል። ታህሳስ 25 ቀን 2010 ዓ ምት የአራቱ ፓርቲዎች ሊቃነ መናብርት በብሔራዊው የቴሌቪዥን ጣቢያ ብቅ አሉ። ከሰማይ በታች ልነሱ ይገባሉ ብለን ያሰብናቸውን ጉዳዮች በሙሉ አንስተን ተወያይተናል። ብዙ ችግር ውስጥ ገብተናል። ብዙ ችግር ውስጥ ወድቀናል። አገሪቷ ቀውስ ውስጥ ነው ያለችው። እንዲህ አይነት አደጋዎችን በወቅቱ ለመቀነስ አሁን ያለንበት ሁኔታ መሪ ድርጅቱ ምንድን ነው ማድረግ ያለበት? እግሌ ያደናቅፎኝ አላለም። ዋናው ተጠያቂ እኔ ነኝ። ያልመለስኩት ብዙ ነገር አለ። ስለዚህ ጅምሩ ይሄ ነው። ዝግጁነቱ ወስኗል ማለት ነው። ድርጅት ያመራል። አቶ ታከለ እንደሚሉት ግን ኢህአዴግ እንዲህ ከመጋረጃ ጀርባ ያደረጋቸው ድርድሮችና ስብሰባዎች የፈየዱን ነገር የለም። ሁለት ሺ አስራ አምስት ይመስለኛል በፈረንጆቹ የአስር ዓመት ጉዞ ብሎ ኢህአዴግ ራሱን ገምግሞ ነበረ። በዛ ቴን የርስ ኦፍ ሩሊንግ ኤክስፒሪየንስ ብሎ በገመገመው ሁኔታ ላይ ምን ያህል ይሄ እነሱ የሚሉት ክራይ ሰብሳቢነት፣ ኮረፕሽን፣ አድሏዊ አሰራር እና ደግሞ ኤትኒክ ናሽናሊስት ቴንደንሲዎች ለድርጅቱ ቁመና አደጋ ናቸው ብሎ ለይቷል። ለምሳሌ ምን ያህል የኢህአዴግ ስርዓት ፓትሮን ክላያንት እንደሆነ አሚኳል ቤዝ ላይ ተመስርቶ አንደኛው ቦስ ሌላኛው ሮሌ ሆኖ የሚሄድበት አካሄድ፣ አላግባብ ከባለሀብቶች ጋር በመሆን ባለስልጣናት የሚጠቀሙበት ሁኔታ እነዚህን እነዚህን ኪራይ ሰብሳቢነትን እንደዚህ ኮረፕሽንን፣ ብሔር ለብሔር አብሎነትን እንደዚህ እንደዚህ አይነት ችግሮችን ለይቶ አስቀምጧል። በዛ ላይም እሰራለሁ ብሎ ነበረ ሲንቀሳቀስ የነበረ ግን ምን ያህል ሰክሰስ ስፉል ሆኗል፣ ምን ያህል አችቭ አድርገዋል የምናየው ነው። በዋናነት ዲስከስ ይደረጋል በፓርቲ ውስጥ። ኦፍኮርስ ትልቁ ችግር ፓርቲ ውስጥ ኢኳል ቤዝ የላቸውም አራቱም ድርጅቶች ኢኳሊ። ይሄ ጀሚውን የሆነ ዲሞክራቲክ ዲስከሽን አይደለም። የተወሰኑ ውሳኔዎች የተወሰኑ ጉዳዮች ላይ ፖለቲካል ዲስሽን በቲፒኤልኤፍ ደረጃ ብቻ ዲስከስ ይደረጉና እዛው ተወስነው አንዳንዴ ለ ኢንዶርስመንት ነው የሚመጡት ወደ ስራ አስፈጻሚው ጋር የሚመጡት ለኢህአዴግ ደረጃ። ስለዚህ እነዚህ አራቱም ድርጅቶች በእውነት ጀሚውን ሊፓስፔስ ያደርጉ ነበረ ወይ በሀገሪቷ ፖለቲካል ኢኮኖሚክ አገር ዲሲሽን ያንንማ በትክክል ዓለም ሆኖ ነው የመታየው። መጀመሪያውንም እነዚህን ድርጅቶች ውይይት ሲያደርጉ በተለያዩ ጉዳዮች ላይ ትረስት ይኖር ነበረ። በትረስት በኦፕን ማይንድ የተወሰኑ ውሳኔዎችን ደግሞ ሁሉም አካል ይዞ ሄዶ በየአካባቢው ላይ ኢምፕልመንት ያደርግ ነበረ እና ውጤቶችን ታይ ነበረ። ስለዚህ የመተማመን ችግር በስፋት ድርጅት ውስጥ ሲስተዋል ነበረ። ኢህአዴግ ከሚታማባቸው ጉዳዮች መካከል አመራሮቹ መሆኑ አባላቱ በምርጫ ስልጣን ካጎናፀፉት ዜጎች ይልቅ ወደ ፓርቲው የእዝ ሰንሰለት ማጋደላቸው ነው። እስከ ቅርብ ጊዜ ድረስ በትግራይ ህወሀት ከህዝብ የራቀ እየተባለ ይወቀስ ነበር። በኦሮሚያና ና በአማራ ክልሎች የቀድሞዎቹ ኦህዴድና በአዴን አይወክሉንም የሚሉ የከረሩ የተቃውሞ ድምጾች ይሰሙ ነበር። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸት የበቀለ ነኝ። ጤና ይስጥልኝ።